ለሰላሳ ሶስቱ ፓርቲዎች ህዝባዊ ስብሰባ በቅስቀሳ ላይ እንዳሉ ትናንት መታሰራቸው የተገለጠው ስምንት የመኢአድ አባላት መፈታታቸውን ፓርቲው አስታውቋል። በሌላ በኩል ደግሞ ሌሎች ተጨማሪ ሰዎች ዛሬ በቁጥጥር ስር ውለው እንደተለቀቁ እስክንድር ፍሬው ማምሻውን ዘግቧል። እስክንድርን ወደ ስቱዲዮ ስገባ አግኝቸዋለሁኝ። እንደምናመሸ እስክንድር፣ እስቲ ምን ይመስላል ያለው ሁኔታ፣ ቀደም ሲል ያነሳ ነው ሰለሞን፣ ትናንትም በዘገባችን እንደተመለከተው ሰላሳ ሶስቱ ፓርቲዎች በጋራ የጠሩት ህዝባዊ ስብሰባ በመያድ ጽሕፈት ቤት ቅጥር ግቢ ይካሄዳል ለዛ ስብሰባ ሽፍከፋራ ማድረግ ወጥተው የነበሩ የመያድ ስምንት አባላት በቁጥጥር ስር ውለው ነበረ። ዛሬ ግን እየተገኘ ያለው መረጃ እነኚህ ስምንት አባላት እና ዛሬ ለተጨማሪ ታስረው የነበሩ ሰዎችም መፈታታቸውን ነው የሚያመለክተው። ሰለሞን ያነጋገርከው ሰው አለ? ከአዘጋጆቹ መካከል ከኔ ጋር በስልክ ያስኳቸው አቶ ተስፋዬ ታሪኩ የመላ ኢትዮጵያነ ድርጅት መያድ ዋና ጸሐፊ እና ሰላሳ ሶስቱ ፓርቲዎች ያቋቋሙት ኮሚቴ አባል ይገኛሉ። እሳቸው የበለጠ እንዲያብራሩልኝ ወደ እሳቸው እሄዳለሁ። አቶ ተስፋዬ እንደምናመሹ ነውዛር መስከን ያለውን እስኪ አዲስ ነገር ይንገር። የትናንትናውን በተመለከተ ስምንት ሰዎች ታስረውብን ነበረ። የተወሰኑት ምሽት አምስት ሰዓት አካባቢ በዋስ ተለቀቁ። የቀሩት ሁለት ሰዎች ዛሬ ጠዋት ላይ ሁለት ሰዓት ከሰላሳ ተለቀው ነበረ። እዛም ትናንት እንደገለጽ ነው ታሰርንም፣ ተፈታንም ሌላም ችግር ደረሰ። ሕዝቡንም ጠርተናል፣ ቅስቀሳውም ይቀጥላል ብለን ነበረ በአቋማችን በመጽናት በዛሬ ሁለትም ከቀኑ ስምንት ሰዓት አካባቢ ቅስቀሳውን ጀመርን። ከሰላሳ ደቂቃ በኋላ ግን ንፋስ ስልክ አፍቶ ፖሊስ ጣቢያ ፊት ለፊት ሲደርሱ ሁለት ትራፊኮች አስቆሟቸው። ትራፊኮች ካስቆሟቸው በኋላ ምንም ያሳወቃችሁ ቢሆንም እጃችሁ ላይ ማለት ለእኛ የደረሰን መረጃ የለም፣ የበላይ አካላት አላሳወቀንም። ከዚህ በኋላ ማለፍ አትችሉም። ለማንኛውም ለጥያቄ እንፈልጋቸዋለን ብለው ፖሊስ መምሪያ ወሰዷቸው ንፋስ ስልክ አምስት አባሎቻችን ማለት የውጭ ጉዳይ ኃላፊው አቶ ቴዎድሮስ አጠናው ነው የሰሜን ቀጠና ኃላፊ ና የስራ አስፈጻሚ ኮሚቴ አባል የሆኑት አቶ መማር በለጠ ትናንትና ታስረው ከነበሩት ደግሞ አቶ ደመላሽ ካሳይ ና አቶ አብርሃም ገብረ ሊባኖስ እንዲሁም አቶ ሰፊኖ አለምን በመያዝ አሰሯቸው። እስከ ምሽቱ አንድ ሰዓት ድረስ ካቆያቸው በኋላ በፖሊስ አካላት ሳይሆን አቶ ግርማ በተባሉ ደህንነትና በሌሎች የደህንነት አባላት ቃላቸውን እንዲሰጡ ተደርጓል። እጃቸው ላይ የነበረ ማንኛውም ሰነድና መረጃ ተነጥቀዋል። ከፍተኛ ማንገር ሀገር ተፈጽሞባቸዋል። በመጨረሻም ግን እንደ ትናንትና በዋስ ሳይሆን እንደዚሁ ያው የቅስቀሳው ሰአት እንዲያልፍ ተደረገና ወረቀቶቻችን ተወሰዱ። የተከራየ ነው መኪና ታሰረ። ሌሎች ንብረቶቻችን በቁጥጥር ስር ከዋሉ በኋላ ያው ከአንድ ሰዓት ወይም ከአስራ ሁለት ሰዓት በኋላ ቅስቀሳ ስለማይቻል መጨረሻ ላይ አሁን ለቀዋቸዋል። ቅስቀሳውን ለማደናቀፍ ነው የሁሉ ደባ እየተፈጸመ ያለ እንግዲህ ከሰው የተረዳሁት አሁን ሁሉም አባሎቻችሁ ትናንትናም ዛሬም ታሰሩ ያላችኋቸው አባሎቻችሁ ተለቀዋል። ህዝባዊ ስብሰባው ነገ ይቀጥላል። በመያ ቅጥር ግቢ የተጠራው የሰላሳ ሶስቱ ፓርቲዎች ስብሰባው ይቀጥላል። ነገ ስምንት ሰዓት ላይ እንግዲህ ህዝቡ በጋዜጣም ጥሪ አድርገናል፣ በአገኘነው መንገድ እንዲደርሰው ማድረግ ችለናል ጥሪው። እርግጠኛ ነኝ ስምንት ሰዓት ላይ አዳራሽ ሞልቶ ጥሩ ውይይት ከህዝቡ ጋር እንደምናደርግ ተስፋ አድርጋለሁ። አቶ ተስፋዬ ታሪኩ የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ እንዲሁም ሰላሳ ሶስቱ ፓርቲዎች ያቋቋሙት ኮሚቴ አባል አመሰግናለሁ። ስለ ጊዜዎች በአሜሪካ ድምጽ፣ ሌላው አድማጮችም እግዚአብሔር ስትልን እድብን ስለሰጣችሁን እናመሰግናለን። ሰለሞን፣ እንግዲህ ያለው ሁኔታ ይሄንን ነው የሚመስለው ትናንትናም፣ ዛሬም በቁጥጥር ስር ዋሉ ያሏቸው አባሎቻቸው እንደ ተለቀቁ ነው አቶ ተስፋዬ የገለጡት። በነገ ዕለትም እንግዲህ ሰላሳ ሶስቱ ፓርቲዎች የጠሩት ህዝባዊ ስብሰባ እንደሚካሄድ ነው ያስታወቁት። ሰለሞን አንተ አመሰግናለሁኝ። እስክንድር ከጸጥታና ሌሎችም የመንግስት አካላት በኩል የሚሰጡ ምላሾችና ማብራሪያዎች ካሉ፣ እንዲሁም መጪ ሁኔታዎችን አካተው እስክንድርና ሌሎቹም ዘጋቢዎቻችን የሰሞኑን ሁኔታዎች እየተከታተሉ ያቀርቡልናል።